ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ስንገባ፣ ኦቲዝም አለበት። ሲቪየር ነው፣ እና የዕድሜ ልክ የወላጅ በሽታ ነው። እንደዚህ ሆኖ ነው የሚኖረው። ካገኘሽ በቀር ሌላ ምንም አላለም። ትምህርት ቤት ካገኘሽ ፈልግለት ትምህርት ቤት ግን ቦታ የለም። እና በጣም አሰኩኝ። እንዴ ዶክተር ሪኩ እግዚአብሔርን ማምን ሰው ነኝ ና አይከብድም ወይ ኤቲክስ ውስጥ ይፈቅድልሃል እንዲህ ለማለት በኦቲዝም ዝምን ስለማታቂ ነው ስትታወቂው ልክ እንደ ጀባ ከኦቲዝም ጋር ለሚኖሩ ሰዎች ስኬት ምን ይመስላል በሚል ካሰናዳ ነው ዘገባ ላይ የተቀነጨበ ነው ሙሉ ጉዳዩ በምሽቱ ይቀርባል ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩ መራለሁ ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል አብራችሁን አምሹ ወደ ቀዳሚው መሰናዶ እንሻገር ኦቲዝም ጋር የሚኖሩ ሰዎች ልክ እንደ ማንኛውም ሰው መማር መስራትና የራሳቸውን ኑሮ መምራት እንደሚችሉ የተለያዩ ጥናቶች ያመለክታሉ። ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት ውስብስብ የእድገት ሁኔታ ያጋጠማቸው ሰዎች ችግሮችን በልዩ ሁኔታ ለመፍታት ባላቸው አቅምና ቀጥተኛ አቀራረብ ምክንያት ለአንዳንድ ስራዎች ተመራጭ ሊሆኑ እንደሚችሉ የሚያሳያሉ። ሆኖም ፍላጎታቸውን መረዳትና ተገቢውን ድጋፍ ማድረግ የስኬታቸው ቁልፍ ነው። ይህንን የተመለከተውን ዘገባ ስመኝ ሸቆይ እንደሚከተለው ታሰማናለች። ላለፉት አስራ ሰባት ዓመታት ከኦቲዝም ጋር የኖረው ናታን ብስክሌት ሲነዳ፣ ቤት ሲያጸዳ፣ እቃ ሲያስተካክል ወይም ቃላቶችን አውጥቶ ስሜቱን ለመግለጽ ሲሞክር ማየት ለወላጆቹ ትልቅ ስኬት ነው። ምክንያቱም እናቱ ራሄል አባይነህ እንደምትለው ናታን በሁለት ዓመት ከስምንት ወሩ የኦቲዝም እክል እንዳለበት የነገራቸው ሐኪም የእድሜ ልክ በሽታ ነው ተስፋ ቁረጡ በሚል ተስፋቸውን ሊያጨልመው ሞክሮ ነበር። ስንገባው ኦቲዝም አለበት፣ ሲቪየር ነው እና የድሜ ልክ የወላጅ በሽታ ነው፣ እንደዚህ ሆኖ ነው የሚኖረው። ካገኘሽ በቃ ሌላ ምንም አላለም። ትምህርት ቤት ካገኘሽ ፈልጊላት፣ ትምህርት ቤት ግን ቦታ የለም እና በጣም አዘንኩኝ። እንዴ ዶክተር እኔ እኮ እግዚአብሔርን ማመን ሰው ነኝ እና አይከብድም ወይ ኤቲክሱስ ውስጥ ይፈቅድልሃል እንዴ ለማለት፣ ኦቲዝምን ስለማታውቂ ነው ስትታወቂው፣ ልክ እንደው እኮ ይገባ ይሸላል ባለቤቶች ማብሮኛ ያለ ደንግጦ ነበር የሚያየው። ተያይዘን ወጣን። በ አልቃሻ ነኝ በደንብ ለይ ራሄል ኖኖ እያለች በፍቅር የምትጠራው ሁለተኛ ልጇ ናታን ሲወለድ ኦቲዝም ስለሚባለው ከአንጎል እድገት ጋር የሚያያዝ እክል ምንም የምታውቀው ነገር አልነበርም። ነገር ግን ከሌሎቹ ሁለት ልጆቿ በተለየ ሁኔታ የሚያሳየው ባህሪ ጥያቄ ይፈጥርባት ነበር። ለምሳሌ ኖኒ ስቲዩ ሲፈልግ ነው፣ አስር ጊዜ ብጣሪው ሁለቴ ዞር ካላለች ጥሩ ነው እና አንድ ቦታ ላይ ሶስት ሰዓት አራት ሰዓት ይቀመጣል። የሚደረድራቸው ጫማ ቤት ውስጥ ጫማ ይወዳል እና ጫማ ሰብስቦ ሰብስቦ መደርደር ነው። ያለ ምክንያት ይስቃል፣ ያለ ምክንያት ያለቅሳል። የአይ ኮንታክት የለውም ምንም። እና አንዳንድ ጊዜ እጁን ይነክሳል። ከጊዜ በኋላ እስፔሻሊ ከአንድ ዓመት በኋላ ኃይለኛ የሆድ ድርቀት፣ እንቅልፍ አለመተኛት በደንብ በቃ አንድ ልጅ እደገ ሲመጣ ብለች መጠብቂያቸው ነገሮች በሙሉ እሱ ጋ የሉ። ከህጻናት የነርቭ እና የእድገት መታወቅ ጋር ከሚያያዘው ኦቲዝም ጋር የሚወለዱ ልጆች በአብዛኛው የተግባቦት ማህበራዊ ግንኙነትን የመመስረት እና ሀሳብን በአግባቡ የመግለጽ ችግሮች ይታዩባቸዋል። እንደ እክሉ ደረጃና መጠንም እንደ እንቅልፍ ማጣትና የሆድ ህመም ከመሳሰሉ ህመሞች ጋርም ሊዛመድ ይችላል። ራሄል የልጇን ችግር ማወቅ መቻሏና ችግሩን ተቀብላ ለመፍትሄው ራሷን ማዘጋጀቷ ናታን ዛሬ ለደረሰበት ስኬት ዋና መሰረት መሆኑን ትናገራለች። አሁን ኦቲዝም አለበት ሲባል ለወላጅም ጥሩ ነው ለልጁም ጥሩ ነው፣ አንደርስታንድ ታደርጊያለሽ። ስለዚህ ያለበትን ነገር አለማወቅ ነው ከባድ። አሁን አንዳንድ ወላጅ ቶሎ አክሴፕት ሳያደርጉ ሲቀር ምን ያህል ልጁን እንደሚገሉት ምን ያህል እነሱስ እንደሚጎዱ እኔ ኮ ኦቲዝም መሆኑን ባላቅ ኖሮ ከነ ድርቀቱ ስንት ዓመት ይጓዛል ከንውድ ነው የኛ ስለክ ሶስት ሆዱ በታበበ ቁጥር ያለው ና አለማወቅ መፍትሄ አይደለም። ራሂል አሁን ከራሷ ልጅ አልፋ በመቶዎች ለሚቆጠሩ ከኦቲዝም ጋር የሚኖሩ ልጆች ህይወት መቀየር ምክንያት የሆነውን ነህሚያ የኦቲዝም ማዕከል ከከፈተች አስራ ሶስት አመታትን አስቆጠረች። አንደኛም በጣም የተጎዱ፣ ሁለተኛ አመጣጣቸው ራሱ ወስደሽ ጣይልኝ አብዛኛው ወላጅ በቃ እኔ ሳላየው ያው እናትነት አለ አደለ፣ ወስድ ውስጥ አይልኝ እኔ ሳላየው በቃ ከአቅሜ በላይ ነው አቅቶኛል አይነት ነገር ነው። ተስፋ መቁረጥ ይለወጣል ብሎ አለማሰብ ያንን አስሬው ነው ሙለው። ይሄ በቃ የመሰላቸት የመማረር አይነት ነገር ነው። ነህሚያ ውስጥ የብዙ ሺ እናቶች እንባ ታብሷል፣ የበርካታ ልጆች ህይወትም ተቀይሯል። ከሰላሳ በላይ ልጆች በተደረገላቸው ተገቢ የሆነ ድጋፍ ስልጠናና ክትትል መሻሻሎች አምጥተው ወደ መደበኛ የትምህርት ተቋማት መቀላቀል መቻላቸውንም ራሄል ትገልጻለች። ለመሪ እኮ ፖምፖ ብለው በደስታ ነው የሚነግሩ። ከዛ በኋላ አትዣቸው ለውጥ እንደሚያመጣ አንድ ስቴፕ ካሳየሻቸው የሚቀጥለው እነሱ ራሳቸው ይሰሩታል። ለምን እስከ ዛሬ ድረስ ጋይድ የሚያደረጋቸው ሰው ነው የሌለው እ አብራ ትጠብቀዋለች አብራ ትይዘዋለች። ምንም ምንም ቢሆን ግን አብራ ስጠብቅ አብራ ማስተማር እንዳለባት ነው የምናሰለጠናት። በተባበሩት መንግስታት ድርጅት ጥናት መሰረት ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት የአይምሮ እድገት መዛባት እክል በዓለም ላይ ከሚወለዱ አንድ መቶ ህጻናት አንዱ ላይ ይከሰታል። ሆኖም ብዙዎቹ ኦቲዝም ያለባቸው ሰዎች ነገሮችን በተለየ መንገድ በማየት ልዩ ትኩረት በመስጠት በስዕል፣ በሙዚቃ እና ሌሎች የትምህርት አይነቶች ብቃት እንዳላቸው ማስመስከር ችለዋል። በዓለም ዙሪያ ትልቅ ደረጃ መድረስ የቻሉት የማይክሮሶፍት ባለቤት ቢልጌትስ እና የተስላ ኩባንያ መስራች ኤሎን መስክም ለዚህ ተጠቃሽ ናቸው። አዜብ አታሮ በዩናይትድ ስቴትስ የኢትዮጵያና የኤርትራውያን የልዩ ፍላጎት ማህበረሰብ መስራች ስትሆን ከኦቲዝም ጋር አብሮ የኖረው የሁለት ዓመት ልጇ በተለያዩ ሱቆች ውስጥ ተቀጥሮ ሰርቷል። አሁን ደግሞ በኮምፒውተር ዲጂታይዜሽን ሙያ ሰልጥኖ በሆስፒታል ውስጥ እንደሚሰራ ትናገራለች። አሁን አንድ ጊዜ ምን ይሆናል? አንዲት ልጅ ትመጣና ልጆች ልጅሽን ኮምፒውተር ላስተምረው ትለኛል። ረባክሽን የልጅ ኮምፒውተር በቃ ልድ የለሽም ማለት ስትወስደው ለምን ጎበዛ ይሆንም እኛ በቃ ራሳችን ተደነቅን። ዋናው ለዛ ነገር ልጁን ማሳየትና ማዘጋጀት የኛ ወላጆች ኃላፊነት ነው። እያንዳንዱ ልጅ በተማረው መጠን ነው የሚያደርገው። ምንም አይነት ሰቪር ልጅ ቢሆን አድጎ ሰክሰስፉል የመሆን ቻንስ አለው። ከኦቲዝም ጋር የሚኖሩ ልጆች ካላቸው አቅምና ፍላጎት ተነስቶ ተገቢው ድጋፍ ከተደረገላቸው ትልቅ ቦታ የመድረስ አቅምና ችሎታ አላቸው የምትለው አዜብ የዛ ዋና ኃላፊነት ግን ከወላጆቻቸው እንደሚጀምር ታሰምርበታለች። ሌቭል ስሪ የመጨረሻ ኢምፓክትድ ሆኗል የምትሉ ልጅ እንኳን ትሬን ከተደረገ የተወሰነ ነገር መስራት ይችላል። እድገቱ እንደ ሌላኛው ቶሎ አርቆ ወዲያው ስራ ውስጥ ሊገባ አይችል ይሆናል ኢትማይ ቴክ ታይም በትግስት ግን አንድ ነገር ላይ በደንብ ፎከስ አድርገን ካሰለጠናቸው በደንብ በኛ መስራት የሚችሉትን ነገር መፍጠር እንችላለን። ኮኪንግ ሊሆን ይችላል ወይም አትክልት ውስጥ መስራት ሊሆን ይችላል ወይም አኒማሎችን መጠበቅና ኬር ማድረግ ሊሆን ይችላል። ምን ውስጥ መግባት እንዳለበት እኛ ወስደን ካላሳየ ነው በስተቀር ማወቅ አልችልም። ግን ያ የሚወደውን ነገር ስናገኝለት ማሳደግ እንችላለን። ግን መጀመሪያ ለዛ ነገር ይችላል፣ ልጄ በቃ ይችላልን ማለት መጀመር አለብ። ራሄልም ለዚህ ምስክር ናት። በነህሚያ ውስጥ ከምታግዛቸው በርካታ ልጆች ጋር ትክክለኛውን ድጋፍ እያገኘ ያደገው ናታን ዛሬ አይችልም ይባል ከነበሩት ውስጥ አብዛኞቹን ማድረግ ችሏል አሁን እኛ ሀገር ያው ምንም አክሰሱ የለም እንጂ ምን ሰጥተናቸው ነው ምንም እንጠብቀው እንጂ በሌላው ዓለም እኮ ብዙ ደረጃ የደረሱ ልጆች አሉ ብያየን ብዙ ብዙ አይደል እና ቢል ጌትስ እና ሞዛርት ብዙ ይጠቀሳሉ። እስራኤል ውስጥ የጦሩን እንትንራን የሚያደርጉ እንግሊዝ ሀገር ውስጥ ብዙ የሚጠቀሱ ኦቲዝም ያላቸው ልጆች አሉ። ወደ እኛ ሀገር ስናመጣና አሁን ላይ እነዛ ልጆች ማየት ያልቻል ነው። ለምን? ከልጅነታቸው ከተሰራባቸው በቂ ማቴሪያል፣ በቂ ስልጠና፣ በቂ እንትን ካገኙ ከማናችንም የተሻለ ጭንቅላት ይዘው ወደዚህ ምድር እንደመጡ ሁሉም ሰው ምስክር ነው። ስለዚህ የእነዚህ ልጆች ጭንቅላት የእነዚህ ልጆች አመለካከት እንዴት እንጠቀምበት በሚለው ህብረተሰቡን ልፎከስ ፎከስ አድርጎ ቢሰራ በጣም ውጤታማ እንሆናለን ብዬ አስባለሁ። ከኦቲዝም ጋር የሚኖሩ ልጆችን ለስኬት ለማብቃት የመጀመሪያው መንገድ ወላጆች አይችሉም የሚለውን ከጭንቅላታቸው ማውጣታቸው ነው የምትለው አዜብ፣ ማህበረሰቡም ልጆቹ የማህበረሰቡ አካል መሆናቸውን ተቀብሎ የሚገባቸውን ድጋፍ ማድረግ ይኖርበታል ትላለች። በተለይ ደግሞ ትምህርት ትምህርት ነፃ ነው ለሁሉ ኢትዮጵያዊ ከተባለ፣ ሁሉ ኢትዮጵያዊ ያንን ትምህርት የሚያገኝበት መንገድ መከፈት አለበት። ሁሉ ኢትዮጵያዊ እንኳን አንቺ ደግሞ ለኦቲስቲክ ልጆች ፕሮግራም ካልተከፈተት ያለሽ ቲፒካሎች እንኳን ሳያገኙ ምን ማለት ነው? ይሄ በእግዚአብሔር አይን ሁላችንም የእግዚአብሔር ልጆች ነው። ሁሉም በተማረው መጠን ለዚህ አለም ኮንትሪቢዩት የሚያደርገው ነገር ይኖራል። ግን ልናስተምረው ፈቃደኛ ከሆነ ራሂልና አዜብ ከኦቲዝም ጋር የሚኖሩ ልጆቻቸውን ለስኬት ለማብቃት የሄዱበት ጎዳና ፈተና የበዛበት የበዛበትና ብዙ ችግሮችን የተጋፈጡበት ይሁን እንጂ የደረሱበት ስኬት ግን ለብዙ እናቶችና ህጻናት መልስ ሆኗል። ከራሳቸው አልፈው ለሌሎች በዚህ እክል ውስጥ ለሚያድጉ ልጆች የስኬት መጀመሪያ መንገድ ሆነውም እያገለገሉ ነው። የሁለቱም ምክር ደግሞ ከኦቲዝም ጋር የሚኖሩ ልጆች የራሳቸው ልዩ ጥንካሬዎችና ችሎታዎች ስላሏቸው የስኬት መንገዳቸውን እንክፈትላቸው ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ስመኝሽን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ ቀጣዩ ዘገባ ስንሻገር በዩናይትድ ስቴትስ ከሚገኙ አንጋፋ የትምህርት ተቋማት መካከል አንዱ የሆነው ዩኒቨርሲቲ ኦፍ ሜሪላንድ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ከሰሞኑ ልዩ የባህልና የትውውቅ ዝግጅት አከናውኗል። የዩኒቨርሲቲ የወቅቱና የቀድሞ ተማሪዎች በተሳተፉበት በዚህ ዝግጅት ላይ ከቀረቡ ኪናዊ ትርኢቶች ጎን ለጎን በተማሪዎችና በስኬታማ ተቋማት መካከል ያለ ትስስርን የሚያጠናክሩ አፍታዎችም ተስተናግደዋል። ዘገባውን በመቀጠል እናቀርብላችኋለን። ባሳለፍነው ሳምንት ምግብ አድጃ ላይ አዳዲስና ነባር ትውልድ ኢትዮጵያውያን እንዲሁም ኤርትራውያን ተማሪዎች ከነ ቤተሰቦቻቸው በዩኒቨርሲቲ ኦፍ ሜሪላንድ የካሌጅ ፓርክ ግቢ ውስጥ ከሚገኙ ግዙፍ አዳራሾች መካከል በአንደኛው ተገናኝተዋል። በአብዛኛው በባህላዊ አልባሳት የደመቁት ታዳሚዎች መሰሉ ዝግጅት ላይ ሲገናኙ የመጀመራቸው አይደለም። በግቢው ውስጥ በንቃት የሚንቀሳቀሰው የኢትዮጵያና ኤርትራውያን ተማሪዎች ማህበር በጉጉት የሚጠበቀው መርሃ ግብር በርካታ ዓመታትን እንዲሻገር ሲሰራ ቆይተዋል። የዛሬው ዝግጅት በየዓመቱ የሚከናወን ነው። 18 18ተኛ ዓመቱን ያከበረው ይህ ዝግጅት በግሌ በጣም የሚወደው መርሃ ግብር ነው። ዓመታዊ የጸደይ ባህል ትርኢት በመባል ይታወቃል። ከዓመት ዓመት እያደገ የመጣ ዝግጅት ነው። ዋናው ዓላማው ባህላችንን ማሳየት ነው። ከዚህ ቀደም እንደተናገርኩት ማህበረሰባችን ለማህበረሰቡ በርካታ ነገሮችን አድርጓል። እየተገናኙ መነጋገሩ፣ ባህላዊ ውዝዋዜውን መከወን አንደኛው ነገር ቢሆንም የዛሬው ዝግጅት ግን አንዳችን ስለ አንዳችን ባህል የምንማማርበት ነው። ሁሉም ሰው ለመማር ዝግጁ እንዲሆን የማድረግ ዓላማን ሰንቋል። የሰማችኋት የማህበሩን አጋር ፕሬዚደንት ያኤል ቤሻውን ነው። ያኤል በዩናይትድ ስቴትስ ውስጥ ካሉ መሰል ማህበራት ከትልልቆች የሚመደበው ተቋም ኢትዮጵያና ኤርትራውያን ተማሪዎችን በማቀራረብና ለሚገጥማቸው ችግሮች የጋራ መፍትሄን በማፈላለግ ረገድ የላቀ እገዛ ሲያደርግ እንደሰነበተ ትናገራለች። ተቋማችን ለማህበረሰብ የረዴት ስራዎችና ባህል ቅድሚያ ይሰጣል። በእነዚህ ነገሮች ላይ ቅኝት እናደርጋለን። አስራ ሁለት ተማሪዎችን ያቀፈ ውሳኔ ሰጪ ቦርድ አለን። ከስራችን 16 የካቢኔ አባላት አሉ። በየሳምንቱ መደበኛ አጠቃላይ የቦርድ ስብሰባ እናደርጋለን። በእነዚህ ስብሰባዎች ላይ ስለ ባህላችን እናወራለን። አንዳንዴ ደግሞ ከረር ስላሉ ዘረኝነትን፣ የቀለም መድሎን፣ ጎጠኝነትን የመሳሰሉ ነገሮችም እንነጋገራለን። አንዳንዴ ደግሞ ስለ ወላጆቻችን፣ አንዳንዴ ደግሞ ሀሜትም እንሞካክራለን። በአዲሱ ትውልድ አባልነታችን ነገሮችን እንዴት ማስተናገድ እንዳለብን እናወራለን። በየሁለት ወሩ ደግሞ ጎላ ያሉ ዝግጅቶችን እናሰናዳለን። ይህ ከነዚያ መካከል አንዱ ነው። በዩኒቨርሲቲ ኦፍ ሜሪላንድ ውስጥ የሚገኘው የኢትዮጵያና ኤርትራውያን ተማሪዎች ማህበር የዛሬ መሰናዶ በዋናነት ተማሪዎች የሁለቱን ሀገራት ሕዝቦች የወከሉ ባህላዊ ክዋኔዎች የቀረቡበት ነበረ። በውራት የለፉበትም የባህላዊ ውዝዋዜ ትይንት ካቀረቡት መካከል ኢድዲያ ብራኪንስ እና ሮቤል አክሊሉ ይገኙበታል። ለእኔ አሁን አባል ለመሆን የሞከርኩበት ምክንያት ይሄ የመጀመሪያ ዓመቴ ነው፣ ሜሪላንድ ዩኒቨርሲቲ ኦፍ ሜሪላንድ ውስጥ ከዚህ በፊት ሞርጋምሪ ኮሌጅ ነበር ሁለት ዓመት የተማርኩት እና ትራንስፈር ሳረግ፣ አዳዲስ ሰዎች ናቸው ካምፓስ ውስጥ ነው የምኖረው በጣም ከባድ ነው ሰውን ለመተዋወቅ እና ይሄ አባል በጣም ብዙ ሰዎች እንድተዋወቅ ከመተዋወቅም በላይ ደግሞ እንደ ቤተሰብ እንደመሆን ሁሉ ረድቶኛል። ብዙ አላማዎች አሉ። ዛሬ ራሱ የምንረዳው ቢላ ድሚሽን ጥሩ ነገር ለሀገራችን ውስጥ የምንሰራበት ነው እና ይህን ሁሉ ለመስራት ረድቶኛል። አዳዲስ ነገሮችን እንዳለምም ረድቶኛል። በጣም ከመጀመሪያ ጀምሮ ነው መሳተፍ የፈለግኩት ግን በደንብ መሳተፍ የጀመርኩት በሁለተኛ አመቴ ነው እና አሁን ሶስተኛ አመቴ ሊጨርስ ነው እና መሳተፍ የፈለግኩት በቃ ባህሌን በደንብ ማወቅ ስለምፈልግ ነው እና ጭፈራው፣ ሙዚቃው፣ ባህሉን፣ ሰዎችን፣ ቋንቋውን ሁሉ በቃ ስላደግኩበት ኮሌጅ ውስጥም ያንን ነገር ነው የፈለግኩት፣ እና ያንን ነገር ያገኘሁት በኢሳን በኢትዮጵያን ኤርትራን አሶሲኤሽን ማለት ነው። በዚህ ዝግጅት ላይ የቀረቡ ባህላዊ ትርኢቶችን በማስተባበርና በመከወን የተሳተፉት ሌተን በላይና የአፌት ታደለ በበኩላቸው የማኅበሩ እንቅስቃሴም ሆነ የመሰል ዝግጅቶች ፋይዳ የራስን ማንነት ከማወቅ በተጨማሪ ለተሻለ ስኬትና ቅርርብ የሚረዱ ግንኙነቶችን የሚያነቃቃ መላም አድርገው ይቆጥሩታል። ለኢትዮጵያውያንና ኤርትራውያን ተማሪዎች ስለ ራሳቸው እና ባህላቸው የሚማሩበት እይታ ይሰጣቸዋል። እኛን ከሚመስሉ ሰዎች ጋር ጊዜ እንድናሳልፍ እድል ይሰጠናል። በተለይ ደግሞ ከሌላው የበለጠ ቁጥር ያላቸው ነጭ ተማሪዎች ባሉባቸው ተቋማት እኛን ከሚመስሉ ተማሪዎች ጋራ ጊዜ ማሳለፊያ መንገዶች የሉም። በማህበረሰቡ ዘንድ እኛን መሳይ ሰዎች ሲሳካላቸው ካላየን በጽናትና በንቃት መቆየት ከባድ ይሆናል። ኢትዮጵያውያን፣ ኤርትራውያን ባልንጀሮቻችንን ስናይ አብረናቸው ስናሳልፍ ስንተዋወቅ አገር ቤት ባንሆንም የኢትዮጵያን የኤርትራን ትንሽም ቢሆን ክፋይ ናሙና ይሰጥናል ከማህበሩ መልካም ነገሮች አንዱ በዩኒቨርስቲ ውስጥ ያሉ ከባህላቸው የራቁ ለሚመስላቸው መማር ለሚሹ ተማሪዎች የሚሰጠው የላቀ ጠቀሜታ ነው። የራስን ባህል ለመማር ትልቅ የመሸጋገሪያ ስፍራ ነው። በተለይ እኛ ባለንበት አሜሪካ በእጅጉ አስፈላጊ ነው። ለባህላችን ያለን ቅርበት ከአገር ቤት ጋር ሲነጻጸር አናሳ ነው። ወጣት ከወንክና መሞከር ከፈለግ በዚህ ረገድ ከሚያግዘው ቡድን ወይንም መሰል ተቋም ጋር በማናቸውን መንገዶች መቀላቀል ይገባል። ተማሪዎች መሰልኪናዊና ባህላዊ ዝግጅቶችን እንዲሁም ማኅበራዊ ተሳትፎ የሚያደርጉት የከፍተኛ ትምህርት የሚፈልገውን የቀለም ትምህርት ትጋት በማያደናቅፍ መልኩ እንደሆነ ይናገራሉ። ይህንን ማድረግ ግን ቀላል ስራ እንዳልሆነ የማኅበሩ አጋር ፕሬዚደንት ሶፊያ ውደን ትናገራለች። የተጣበበ ጊዜ ስላለኝ የኢሳ አጋር ፕሬዝዳንትነት ስራዬን ና ሌሎች ኃላፊነቶችን ማቻቻል አንዳንዴ ፈተና ይሆንብኛል እንደዚህ ላለው መርሃ ግብር ራስን ማደራጀት ላይ ይበልጡኑ መስራት አስፈልጎኛል ለማህበረሰባችን አባላትም አንዳንዴ የምመክረው ቅድመ ዝግጅት እንዲሰሩ ና ከማህበሩ ውጭ ባሉ መስኮች ራሳቸው እንዲደራጁም ነው ማህበራችን ማህበረሰብ አቀፍ ሰዎች የሚገናኙ የምናገናኙበት ቢሆንም በሙያዊ ትስስርና የስራ እድሎች ዙሪያም ለማተኮር እንሞክራለን። ከኮሌጅ ከተመረቁ በኋላ የበጋው ወቅት መግቢያ ላይ አመታዊ የትስስር ዝግጅት አለን። እኔ በምወደው በዚህ መሰናዶ ላይ አባሎቻችን ሕይወታቸውን ሚዛናዊ የሚያደርጉበትን መላ ማህበራችን ያጋራል። በዩኒቨርሲቲ ኦፍ ሜሪላንድ የሚገኘው የኢትዮጵያና የኤርትራ ተማሪዎች ማህበር አመታዊ ዝግጅት ከዚህ ቀደም የዩኒቨርሲቲው ተማሪ ነበሩ በአሁኑ ሰዓት ለሌሎች አሪያ በሚሆኑ ተግባራት የተሳተፉ ሰዎችን በእንግድነት ይጋብዛል። ቢላቭድ ሚሽን ሲል በሰየመው ተቋም አማካኝነት በሕክምና ችግር የሚንገላቱ ኢትዮጵያንን በማገዝ ላይ የሚገኘው ዶክተር ቢንያም ሁንደተው ተማሪዎችን ካነቃቁ ባለሙያዎች መካከል አንዱ ነው። ኦርጋናይዜሽን ስማችን ቢላቭድ ሚሽን ይባላል። ከጀመርን ሁለት ሶስት አመት ሆኖታል። የኛ ኦርጋናይዜሽን ስታወለች የሆነ አሜሪካ ውስጥ ነው እና ከጀመርን ሁለት ሶስት አመት ሆኗል እና የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን ሶሻል ወርከሮችን ኢንተርቪው ያደረግ ናቸው ኢትዮጵያ ውስጥ እና አፍሪካን ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም፣ እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህጻናቶች በካንሰር የተጎዱ በጣም ይጎዳሉ፣ ኪሞቴራፒ ኤክስፔንሲቭ ስለሆነ ናይን በተነሳኛ እዚህ ያለን ወጣቶች፣ ሐኪሞች፣ ዶክተሮች እዚህ አሜሪካ ውስጥ ያለን ኦርጋናይዜሽን ኤስታብልሽ አደረግን። ከጀመረን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን በመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ። ኢንሾርት አማነ ታይም ደግሞም ወላጅም ደግሞ የወላጅ ጭንቀት ቀንሰዋል። ወላጅ ለዛ ህጻን የሚያወጣውን ወጪ ለሌሎቹ ለጤናማ ለሆኑት ህጻናቶች እያወጣ ቤቱ ቤተሰቡ ራሱ ከፖቨርቲ ላይ ነፃ መውጣት ይችላል እና ፖቨርቲን አድረስ ማድረግ እንችላለን በመድኃኒት እርዳታ በአጠቃላይ ከሃያ ሺህ በላይ ተማሪዎች በሚማሩበት ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው ኢትዮጵያና የኤርትራ ተማሪዎች ማህበር ህልሙ የገዘፈ መሆኑን የነገሩን የማህበሩ አመራሮች ከግቢው ውጭ የሚገኘው የትውልድ ኢትዮጵያና የኤርትራ ማህበረሰብ ድጋፍ ለዚህ በእጅጉ አስፈላጊ እንደሆነ ነግረውናል እንዲያ ሲሆን ሶፊያ ለመታነሳቸው አይነት ተግዳሮቶች መፍትሄያቸው ሩቅ አይመስልም በሶስት ዓመት የስራ አመራር ቦርድ የስራ ዘመኔ እንዳየሁት አንዱና ትልቁ ተግዳሮታችን ከአካታችነት ጋር የተገናኘ ነው። በኢትዮጵያና በኤርትራ ስላሉት ሁሉም የባህል ዘርፎች እውቀት እንዲኖረን ማድረግና በክበባችን ውስጥ ወካይ ሰዎች እንዲኖሩን ከአንድ ብቸኛ ባህል ውክልና ተሻግሮ ሁሉም ባህል ቦታ ስለማግኘቱ ከማረጋገጥ ጋር ይያያዛል። ሁሉም በቁጥር ውስጥ በማስገባት ሁሉም ሰው ቅቡልነት እንዲሰማው የሚያደርግ አካታችነት ምሕዳር እንዲኖር ከማረጋገጥ የመነጨ ነው ተግዳሮቱ። ዩኒቨርሲቲ ኦፍ ሜሪላንድ ከ160 ዓመታት በላይ ያስቆጠረ የትምህርት ተቋም ነው። ተማሪዎች ማንነታቸውን የሚያሳዩባቸውን መርሃ ግብሮች በመደገፍ የሚታወቀው የትምህርት ተቋም ውስጥ ከሚገኙ ጠንካራ ማህበራትና ቡድኖች መካከል አንዱ የሆነው ኢትዮጵያና ኤርትራ ተማሪዎች ማህበር በተለይ በዩኒቨርሲቲውና በዋሽንግተን ሜትሮ ቀጠና ለሚገኙ በመቶ ሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን መቀራረቢያ ድልድይ ሆኖ ቆይተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ነው። ከአሜሪካ ድምፅ እየተከታተላችሁ የምትገኙት። ወደ ቀጣዩ ዘገባ ስንሻገር ወደ ናይጄሪያ ወስደናል። የአየር ንብረት ለውጥ በለዋላዊቷ ዓለም ላይ ቀውስ እየፈጠረ ባለበት በዚህ ወቅት አካባቢን ጠብቆ ለማቆየት ዘላቂነት ያላቸው መፍትሄዎች ከምን ጊዜው የሚበልጥ አስፈላጊ ሆኗል። በናይጄሪያ እንደ ኡበር አይነት የታክሲ ግልጋሎት የሚሰጡ ሁለት መቶ የኤሌክትሪክ መኪናዎችን አንድ የግል ድርጅት ከሰሞኑ አሰማርተዋል። ኩባንያው እንደሚለው ተነሳሽነቱ አካባቢን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ጊብሰን ኤሚጋ ከአቡጃ የላከውን ዘገባ እንግድ ወልድ ያቀርበዋል። የአየር ንብረት ለውጥ በሉላይቷ ዓለም ላይ ቀውስ እየፈጠረ ባለበት በዚህ ወቅት አካባቢን ጠብቆ ለማቆየት ዘላቂነት ያላቸው መፍትሄዎች ከምን ጊዜው የሚበልጥ አስፈላጊ ሆነዋል። በናይጄሪያ እንደ ኡበር አይነት የታክሲ አገልግሎት የሚሰጡ ሁለት መቶ የኤሌክትሪክ መኪናዎችን አንድ የግል ድርጅት አስተማርቷል። ኩባንያው እንደሚለው ተነሳሽነቱ አካባቢን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ቺዲ ኤካ ኢንቫይብል ትራንስፖርት ተብሎ የተሰየመው የዚህ ኩባንያ የአቡጃ ቅርንጫፍ ኃላፊ ናቸው። ኩባንያቸው በአቡጃ እና በሌሎችም ከተሞች የኤሌክትሪክ መኪናዎቹን አሰማርተዋል። የካርቦንም ሆነ ሌሎች ጋዞችን ወደ አየር የማይለቁ የኤሌክትሪክ መኪናዎችን በማስተዋወቃችን አየርን የሚበክሉ ነገሮች በመቀነስ ረገድ ያለብንን ማህበራዊ ኃላፊነት መወጣታችንን እያረጋገጥን ነው። የኤሌክትሪክ መኪኖቹን በተመለከተ አንድ ጊዜ ከተሞሉ ወይም ቻርጅ ከተደረጉ በኋላ ምን ያህል ርቀት ይሄዳሉ የሚለው ዋና ጥያቄ የነበረ ሲሆን መኪናዎቹን ለአገልግሎት በማሰማራት ላይ የሚሰሩት ቤን ኢዲካ መኪኖቹ አንድ የከተሞሉ አራት መቶ ኪሎ ሜትር ስለሚጓዙ በቂ ነው ባይ ናቸው። ናይጄሪያውያን በቅርቡ ቴክኖሎጂውን በብዛት እንደሚጠቀሙም ተስፋ አላቸው። In በሚቀጥሉት አምስት ዓመታት ወይም ከዚያ ባጠረ ጊዜ ሊሆን ይችላል። በርካታ ቁጥር ያላቸው ናይጄሪያውያን የኤሌክትሪክ መኪና ለመያዝ ፍላጎት ያሳያሉ ብዬ አምናለሁ። ይህን የምልበት ምክንያት አሁን ያለው ትውልድ ከቴክኖሎጂ ጋር ያለውን ትስስርና የኑሮ ዘይቤውን በተለየ መንገድ ለመቀየር ፍላጎት ስላለው ነው። ቻርጅ ከማድረጊያ ጣቢያዎችም ሆነ ለኤሌክትሪክ መኪኖች አስፈላጊ ከሆኑ ሌሎች መሠረተ ልማቶች ጋር በተገናኘ ያሉትን ችግሮች ናይጄሪያ እየቀረፈች ሲሆን የመኪኖቹ ተቀባይነት ማግኘትም እየጨመረ ነው። ይህም የኤሌክትሪክ መኪኖቹ አካባቢን የማይበክሉ በመሆናቸው እንደሆነ የሚናገሩት የአካባቢ ጥበቃና የመስኩ ባለሙያ ጆሴፍ ኢብራሂምና ዳንኤል ማንቲም የኤሌክትሪክ መኪኖቹ በሕዝቡ ዘንድ ተቀባይነት እንዲያገኙ መንግስትም በንቁ መሳተፍ እንዳለበት ያሳስባሉ። አሁን ከባቢ አየሩን ብዙ አንበክልም። አካባቢን የማይጎዱ የሥራ መስኮችን እየፈጠርን ነው። ለልማት በምናደርገው ጥረት አካባቢው እንዳይጎዳ እንተጋለን። መንግሥት ተጨማሪ አስተዋጽኦ እንዲያደርግና ኢኮኖሚውን የሚዘውረውን የግሉን ዘርፍም ድጋፍ እንዲያደርግ እንሻለን። የኤሌክትሪክ መኪናን ለመግዛት ለሚሹ በማምረት ላይ ለሚሰማሩ ወይም ከውጭ ለሚያስገቡ አካላት የመንግስት ማበረታቻ እጅግ አስፈላጊ ነው። የፓሪሱ ስምምነት ፈራሚ የሆነችው ናይጄሪያ በእንዳረፓን አቆጣጠር ሀያ ስልሳ የብክለት መጠንን ወደ ዜሮ ለመቀነስ ግብ አስቀምጣለች። በሀያ ሀያ አንድ ያጸደቀችው የኃይል ሽግግር ቅድም ንጹሕ ኃይልን ለመጠቀም ዝግጁነት እንዳለ አመላካሽ ነው። ናይጄሪያ የኤሌክትሪክ መጓጓዣን ለማስፋፋት ያላትን ህልም እውን ለማድረግም በፈጠራ የታገዙ መፍትሄዎችና ፖሊሲዎችም አስፈላጊ እንደሆኑ ተጠቅመዋል። እንግዲህ ወልዴን አመሰግናለሁ። የአሜሪካ ከፍተኛ የቴክኖሎጂ ኢንዱስትሪ ግምታዊ ፕሬዝደንታዊ እጩዎችንና ሰሚኮንዳክተር የተሰኙ በከፊል ኃይል አስተላላፊዎችን በተመለከተ ቅድሚያ የሚሰጧቸው ነገሮችን እየተመለከተ እንደሆነ ተሰምተዋል። ይህን የተመለከተውን ዘገባ ኤደን ገረሞ ታሰማናለች። ስልኮቻችን ውስጥ፣ የኤሌክትሪክ መኪናዎቻችን ውስጥ ይገኛሉ። በሳተላይቶቻችን እና ፍንጆቻችንም ውስጥ ሳይቀራሉ። ሴሚኮንዳክተር የተሰኙት በከፊል ኤሌክትሪክ አስተላላፊ ችፕሶች የተፈጠሩትም በዩናይትድ ስቴትስ ነው። ነገር ግን አሁን ላይ 12 ከመቶ የሚሆኑ ችፕሶችን ብቻ ነው አሜሪካ የምትሰራው። አሜሪካ ወደ ማምረት ተመልሳለች። ፕሬዚዳንት ጆ ባይደን በኒውዮርክና አይዳሆ በስድስት ቢሊዮን የፌዴራል ወጪ ለሚተከሉት ማይክሮን ለተሰኙ ፋብሪካዎች በሳይንስና ቺፕስ ድንጋጌ አማካኝነት ስድስት ቢሊዮን ዶላር የፌዴራል በጀት ድጋፍ ለቀዋል። ይህ ማይክሮን በራሱ ካለው አንድ መቶ ሀያ አምስት ቢሊዮን ዶላር ላይ የተጨመረ ሲሆን ባይደን በሁለቱ ግዛቶች የተደረገ ትልቁ የግል መዋለነዋይ ፍሰት ይላሉ። ወዳጆች ከኔ የቀደመው መሪና ማጋ የተሰኘው የሪፐብሊካን ጓደኞቻቸው በጣም የተለየ አመለካከት ነው ያላቸው ዛሬ ያለውን እድገት የሚደግፈውን የሳይንስ ድርጊትና ቺፖችን ይቃወማሉ። ይህንን መከፋፈል ማስቆም አለብን ብትመርጡኝም ባትመርጡኝም ለሁሉም አሜሪካውያን ፕሬዚደንት ለመሆን ነው ቃል የገባሁት የዛሬ መዋለ ነዋይ በሁሉም ስፍራ ያሉ አሜሪካውያንን ያግዛል የቀድሞው ፕሬዝዳንት ዶናልድ ትራምፕ በፕሬዝዳንትነት ዘመናቸው ለኢንቴል ዋና ስራ አስፈጻሚ በኦቫል ቢሮቸው ውስጥ ሆነው የራሳቸው ኩባንያ ሰባት ቢሊዮን ዶላር የቺፕ ፕሮጀክት ድጋፍ ማድረጉን ይፋ አድርገው ነበር። ብራያን ክርዛኒች የኢንቴል ዋና ስራ አስፈጻሚ ናቸው። ለዚህ አመሰግናለሁ ክቡር ፕሬዚደንት። ይሁን እንጂ መርሃ ግብሩን የሚደግፍ የመንግስት ገንዘብ አልነበረም። ሴሚ ኮንዳክተር ወይም በከፊል ኤሌክትሪክ አስተላላፊ የሆኑት የኤሌክትሮኒክስ እቃዎችን፣ ቺፕሶችን የሚያመርቱ ኩባንያዎችን መደጎብ በአንጻራዊነት መልኩ አዲስ ፖሊሲ ነው። እዚህ ላይ ነው ሁለቱ ፕሬዝዳንታዊ እጩዎች የሚለያዩት። እንደ አውሮፓውያኑ አቆጣጠር በ2015 ዓ.ም በኦባማ አስተዳደር አብዛኞቹ አሜሪካውያንን ብጠይቋቸው የኮምፒውተር ቺፖች ፖሊሲ ያስፈልጋል ብለው ቢጠይቋቸው አይ ሁሉም ነገር ደህና ነው፣ ምን ያስጨንቃል? ይሏቸዋል። ስለዚህ ይህ የሆነው በቅርብ ጊዜ ነው። የትራምፕ አስተዳደር ለቻይና ያለንን አመለካከት ቀይሮታል። ቢሆንም አንዳንድ የጠቃሚ ዕቅዶችን ማከናወን የቻለው ይህ አስተዳደር ነው። ትራምፕ በፕሬዝዳንትነት ዘመናቸው የቻይናን ስጋት ታሪፍን በመጠቀም ለየት ባለመልኩ ነው ይዘውት የነበረው። ቻይና ለሀገራችን የሚሸጣቸው እቃዎችና ምርቶች ላይ 300 ቢሊዮን ዶላር ግብር ቆርጠናል። እናም ቻይና ትቀረጥፈዋለች። ከዚህ ገንዘብ ሀምሳ ቢሊዮን የሚሆነው ለከፍተኛ የቴክኖሎጂ እቃዎች ነበር ጥቅም ላይ የዋለው። የፕሬዚዳንታዊ እጩ ተወዳዳሪው ትራምፕ በቅርቡ ዘመቻቸው በቀጣይ ሊያደርጉት ስለሚችሉት ነገር እንዲህ ብለዋል፣ በቻይና ተወዳጅ የሆነች ሀገርን የንግድ ሁኔታ አሰርዛለሁ። ከተዋወቀበት ጊዜ አንስቶ የባይደን የቺፕስና የሳይንስ ድንጋጌ በጊዜ ሂደት የዩናይትድ ስቴትስ በከፊል ኤሌክትሮኒክ አስተላላፊ ምርቶች ድርሻን የሚያሳድጉ 83 መርሃ ግብሮችን አነቃቅቷል። ሉዊስ ዶናልድ ትራምፕ በድጋሚ ከተመረጡ የቺፕስና የሳይንስ ድንጋጌን ሁለተኛ ክፍል እና እነዚህን ጥረቶች ማስቀጠል ይኖርባቸዋል ይላሉ። ለካሮላይን ፐርሲቲ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን ሀብታሙ ስዩም በመስተንግዶው ኤልያስ አስማረ በቅንብሩ አብረናችሁ ነበርን መልካም ምሽት